ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው የዛሬ ሐሙስ ግንቦት 9 ቀን 2010 ዓ ም ፕሮግራማችን ጀመረ። በፖለቲካው ረገድ እኔ የቆምኩለት ዓላማ የዲሞክራሲ ዓላማ መጨረሻ ላይ አሸናፊ እንደሚሆን አንድም ሰከንድ ተጠራጥሮ የማያውቅ በትክክለኛው መንገድ ላይ እንዳለው ጥርጣሬ ኖሮት የማያውቅ እስክንድር ነጋ ነው። ከእርሱ ጋራ የተደረገ ውይይት አለን በሁለተኛው አጋማሽ ይቀርባል። ጤና ይስጥልን አድማጮቻችን እንደምናመሻችሁ። ከአሁን ከምሽቱ 3 ሰዓት እስከ 4 ሰዓት የምናስተናግዳችሁ እኔ ሰለሞን ክፍሌና እኔም አዲሱ አበበንም፣ ፕሮግራሙን ንጉሱ ታምሬ እየመራ ይገኛል። መልካም ምሽት በመመኘት አሁን ወደ ዜናው ንባብ እናልፋለን። ኢትዮጵያ ውስጥ በዳንጎት የኩባንያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመ ግድያ የተጣራ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። በዳይሬክተሩና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያ የተፈጸመው በትናንቱ ዕለት ነው። በአብይ ርዕስ ላይ ዘገባ ይኖረናል። በኮንጎ ዲሞክራሲያዊ ሪፑብሊክ የተከሰተው የኢቦላ ወረርሽኝ ወደ ከተማ ተሰራጭቶ ቫይረሱ ሌላ አዲስ እልቂት እንዳያስከትል ተፈርቷል ይላል የዓለም የጤና ድርጅት። አዲስ የተገኙ የቫይረሱ ምልክቶች ከአንድ ሚሊዮን በላይ ሕዝብ በሚኖርባት በባንዳካ ከተማ መታየታቸው ተረጋግጧል። ባንዳካ ከተማ በሰሜን ምዕራብ ኢኳቶር ክፍለ ሀገር ትገኛለች። ሁኔታው እጅግ አሳሳቢ ሆኖብናል፣ ሲሉ የገለጹት የዓለም የጤና ድርጅት ባለሥልጣናት አራት ሺህ የኢቦላ ክትባት መድኃኒት ወደ አካባቢው ልከው ትላንት ኪንሻሳ ከተማ መድረሱን አስታውቀዋል። ክትባቱን የመስጠቱ ሂደት ከነገ በስቲያ ቅዳሜ ይጀምራል ተብሏል። መድኃኒቱ ከተሠራ ከሁለት ዓመት ወዲህ ሥራ ላይ ሲውል ለመጀመሪያ ጊዜ መሆኑን የጤና ጥበቃ ሚኒስቴር ባለሥልጣናት ተናግረዋል። ሚኒስትሩ ኦሊ ኢሉንጋ አዲሱን መድኃኒት በጥንቃቄ መጠቀም ይኖርብናል ብለዋል። ክትባቱን በእቅድ መስጠት እጅግ አስፈላጊ ነው። የመጀመሪያ ኢላማዎቹ ደግሞ የሚጠረጠሩት ብቻ አይደሉም። የጤና ሰራተኞችን እና ምልክቱ ከታየባቸው ሕሙማን ጋር የተነካኩ ሰዎችንም ይመለከታል። ተግባሩ የአጠቃላይ ክትባት መርሃ ግብሩ ይሆናል። በዓለሙ የጤና ድርጅት ገለጻ መሠረት የኢቦላ ቫይረስ ተከስቷል ወደተባለበት ከተማ ቅኝት የሚያካሂዱ ሰላሳ ባለሙያዎች ተልከዋል። መርክ ኩባንያ የሠራውና ከአውሮፓ የተላከው አዲሱ የክትባት መድኃኒት ገበያ ላይ እንዲውል ገና ፈቃድ አላገኘም። መድኃኒቱ ከባዱ የኢቦላ ቫይረስ በጊኒ በላይቤሪያና በሴራሊዮን 11300 ሰዎችን በገደለበት ወቅት ግን ተሞክሮ ውጤት ማስገኘቱ ይታወሳል። በምስራቅ የአፍሪቃዊቱ ሀገር ቡሩንዲ ዛሬ በሚሊዮኖች የሚቆጠሩ ዜጎቿ ወጥተው ፕሬዚዳንት ፒየር ንኩሩንዚዛ እንደ አውሮፓ አቆጣጠር እስከ 2034 ዓ ም ስልጣን ላይ ሊያቆያቸው የሚችል ሬፈረንደም ማለትም ውሳኔ ህዝብ እያካሄዱ ነው። በዛሬው ሬፈረንደም ላይ ብዙ ሺህ ብሩንዲያውያን በዋና ከተማዋ ቡጁምቡራ የተለያዩ ድምፅ ሰጪዎች ጣቢያዎች ረዥሙን ሰልፍ ተቋቁመው ድምፅ ሰጥተዋል። በቡሩንዲ አሁን ስራ ላይ ያለው ህግ ፕሬዝዳንቶች አምስት ዓመታት ለሚቆይ የሥራ ዘመን የሚመረጡ ሲሆን ሬፈረንደሙ የሰባት ዓመታት ጊዜ ይሰጣቸዋል ማለት ነው። ህገ መንግስቱም ከሁለት የሥራ ዘመን በላይ አይፈቅድም። ቡሩንዲያውያን ለዛሬው ህዝበ ውሳኔ ድምፃቸውን ለመስጠት ወደ ምርጫ ጣቢያ ሲተሙ ውለዋል። የድምፅ መስጫው ክፍል ውስጥ ሲገቡ ግን አንድ ጥያቄ ነው የሚያዩት። ይኸውም እንደ አውሮፓ አቆጣጠር በ2005 ዓ ም ህገ መንግስት ላይ እንዲደነገግ የቀረበውን ለውጥ ይደግፋሉ ወይስ አይደግፉም የሚል ነው። ድምፅ እንዲሰጥበት የቀረበው ሐሳብ ፕሬዝደንቱ ስልጣን ላይ የሚቆይበትን ጊዜ ከአምስት ወደ ሰባት ዓመት እንዲራዘም ይጠይቃል። በተጨማሪም የጠቅላይ ሚኒስትር ስልጣን እንዲፈጠር፣ ህገ መንግስቱንና ህግን የሚጥሱ የምክር ቤት አባላትን ገዢው ፓርቲ ከስራ እንዲያስወግድ ማስቻልም ለድምፅ የቀረቡ ሀሳቦች ናቸው። ህዝበ ውሳኔው በይሁንታ ከጸደቀ ፕሬዝደንት ፒየር ኢንክሩንዙዛ ሌላ ለሁለት ጊዜ ለፕሬዝደንትነት ሊወዳደሩ ነው። እንኩሩንዙዛ እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ ብሩንዲን እየገዙ መሆኑ ይታወቃል። በንግድ የሚተዳደሩ ወይዘሮ ሙሙኒ ሙሲ የቡጅምቡሯ ነዋሪ ናቸው። ህገ መንግስቱን መቀየር አስፈላጊ ነው። ሰነዱ አንዳንድ ጥሩ ህግጋት አሉት። ሌሎች ደግሞ መቀየር ያለባቸው አሉ። እንደ ቡሩንዳውያን ልንቀይረው ይገባል። አዎ፣ ድምፅ ሰጥቻለሁ። ለውጥ እንፈልጋለን። አሁን ካለው ሁኔታ ለውጥ እንዲኖር እንፈልጋለን። ፕሬዚደንት ኢንክሩንዙዛ እንደ ኤሮፓ አቆጣጠር በ 2015 ዓ ም ለሶስተኛ ጊዜ ለምርጫ ሲቀርቡ የፖለቲካ አመፅ አገሪቱን እንዳናወጣት አይዘነጋም። ያኔም ለውድድር ሲቀርቡ የሀገሪቱን የእርስ በርስ ጦርነት ያስቆመውን የአሩሻ ስምምነት እንዲሁም ሕገ መንግስቱን እንደ ጣሱ የቀረበባቸውን ሂስ ጆሮ ዳባ ልበስ በማለት ነበር። የ2015ቱ የፖለቲካ ውዝግብ እንዳይደገምና የስልጣን ገደቡም ግልጽ መመሪያ እንዲኖረው ነው መንግስት ሕዝበ ውሳኔውን የሚያካሄደው። በደቡብ ሱዳን ሁከት፣ ዝርፊያ፣ ጠለፋና ማስፈራራት በሰባት ሚሊዮን የሚገመቱ እርዳታ ፈላጊዎችን ለመድረስ እንቅፋት ሆነዋል ሲሉ የተባበሩት መንግስታት ድርጅት የረዴት ሰራተኞችን አያያዝ አውግዟል። በዓለሙ ድርጅት የሰብዓዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ ሲናገሩ ባለፉት ሁለት ወራት ጊዜ ውስጥ ብቻ አራት የረዴት ሰራተኞች ተገለዋል፣ ሌሎች አስር ጉዳት ደርሶባቸዋል ብለዋል። ባለሥልጣኑ የሰጧቸው አሃዞች ምስራቅ ዮንጊሪ ከተማ አቅራቢያ የተጠለፉትን ሁለት ሠራተኞች አይጨምርም። በያዝነው ሳምንት ውስጥ ደቡብ ሱዳንን የጎበኙት ማርክ ሎኮክ አክለው እንደ ገለጹት ሁለቱም ማለት መንግሥትና ታጣቂ ተቃዋሚዎች ግጭቶችን ለማስቆም በቂ ጥረት አላደረጉም። የረዴት ሠራተኞች ተረጂዎችን ለመድረስ እንቅፋት የሆኑ ኃይሎቻቸውን ማስቆምም አልቻሉም። የእኛ ፍላጎት ሁሉንም ተረጂዎች ለመድረስ ፈጣን አስተማማኝና እንቅፋት የሌለበት ሁኔታ እንዲፈጠር ነው ብለዋል የዓለሙ ድርጅት የሰብአዊ ጉዳዮች ምክትል ዋና ጸሐፊ ማርክ ሎኮክ። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ የኒኩሌር ጦር መሳሪያ ግንባታ ፕሮግራሟን እንድታቋረጥ ያቀረበችውን ጥያቄ በመቃወም ፒዮንግያንግ የታቀደውን የሰሜን ኮሪያ መሪ ኪም ጆንግ ኡንና ፕሬዚዳንት ዶናልድ ትራምፕ ግንኙነት እንደምትሰርዝ አስጠንቅቃለች። ደቡብ ኮሪያ ግን የሁለት መሪዎች ግንኙነት እውን እንዲሆን እየገፋች ነው። የደቡብ ኮሪያ ብሔራዊ ጸጥታ ካውንስል ዛሬ ይፋ ባደረገው መግለጫ የመሪዎቹ ጉባኤ በተሳካና በመከባበር መንፈስ ይካሄድ ዘንድ በቅርበት እየተከታተለ ለማስፈጸም ቃል ገብቷል። በሰኔ ወር መግቢያ ሲንጋፖር ይካሄዳል የተባለው የሁለቱ መሪዎች ጉባኤ መጻኤ እድል ትናንት እጅግ አጠራጣሪ ሁኔታ ውስጥ የወደቀው ሰሜን ኮሪያ የኒኩሌር ጦር መሳሪያ ግንባታዋን እንድታቋርጥ ዩናይትድ ስቴትስ መጠየቋን ካላቆመች በጉባኤው የመሳተፏን ጉዳይ ታስብበታለች ሲሉ ምክትል ውጭ ጉዳይ ሚኒስትሯ ካስታወቁ በኋላ ነው። ፕሬዚዳንት ዶናልድ ትራምፕ ለከባድ ድርድር ተዘጋጅተዋል ሲሉ የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሀባኪ ሳንደርስ ተናግረዋል። ጉባኤው ከተሰረዘ ግን በሰሜን ኮሪያ ላይ የተጣለው ማዕቀብ እንዲቀጥል ከባዱን ዘመቻ እንገፋለን ሲሉም አስጠንቅቀዋል። ፕሬዚደንት ዶናልድ ትራምፕ አጥፍተው ቢገኙ እንኳ አንድ ዓመት በዘለቀው በ2016ቱ ምርጫ ወቅት ሩሲያ ጣልቃ ከመግባቷ ጋር እንዲሁም ሕግ በመጣስ የተያዘውን ምርመራ በማደናቀፍ ሊከሰሱ እንደማይችሉ የዩናይትድ ስቴትስ ጠበቆች ዛሬ ተናግረዋል። የትራምፕን የጠበቆች ቡድን በቅርቡ የተቀላቀሉት የቀድሞው የኒውዮርኩ ከተማ ከንቲባ ሩዲ ጁሊያኒ ለፎክስ ቴሌቪዥን ሲያስረዱ ወንጀል ለመፈጸሙ አስተማማኝ ማስረጃ ቢያገኙ እንኳ ለረጅም ጊዜ የቆየውን የፍትህ ሚኒስቴር ፖሊሲ በመከተል ተቀማጩን ፕሬዚደንት ከስልጣን ለማባረር እንደማይንቀሳቀሱ የልዩ መርማሪው ሮበርት ሙለር ጠበቆች በቅርቡ ነግረውኛል ብለዋል። በመጨረሻም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒክ ሄሊ የተባበሩት መንግስታት ድርጅት አባላት ዋሽንግተንን እንዲደግፉ ለማስፈራራት እየሞከሩ ነው ሲሉ የፍልስጤን ባለሥልጣናት ሃና አሽራዊ ከሰዋል። የዩናይትድ ስቴትስ በማትፈልጋቸው ጉዳዮች ላይ ድምፅ የሚሰጡትን ሀገሮች እየተከታተለች ስማቸውን ትመዘግባለች ሲሉ ኒክ ሄሊ ባለፈው ዓመት ዝተው ነበር። በጋዛ ድንበር ሕይወት የጠፋውን ግጭት ያነሳሱት ሐማስና ደጋፊው ኢራን ናቸው ባሉ ማግስት ነው አሽራዊ ትናንት ለጋዜጠኞች ይህን መግለጫ የሰጡት። በመጽሔት ዝርዝር ይኖረናል። ዜናውም አበቃ። በዜና የጀመረው ፕሮግራማችን በ19 ና በ5 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ አዲስ አበበና ሰለሞን ክፍሌ እንሆናለን። አሁን ወደ ቀጣዩ ርዕስ እናልፋለን። ለቀጣዩ ዘገባ መነሻችን በአፋር ክልል አመፅ እየተካሄደ መሆኑንና ከዚያም ጋር በተያያዘ ሰዎች መታፈናቸውንና ለእስራት መዳረጋቸውን በመግለጽ የደረሰን መረጃ ነው። መረጃውን ያደረሰን የቤልጅጉ አፋር ኢንፎርሜሽን ምክትል ሲሆን ማዕከል ሲሆን፣ በቅድሚያም በተሰጠን የስልክ ቁጥር ወደዚያው ደውለን ኃላፊውን አገኘን። አዲሱ አበበ ነው ያነጋገራቸው። አካደር እብራሂም ይባላለሁ። በልጅም ራስል አፋር ኢንፎርሜሽን ሴንተር ዳይሬክተር። እዛ ያለው ሁኔታ በየቀኑ እከታተላለሁ። ወጣቶቹ እዛ የሚያደርጉትን ነገር ወዲያው ያሳወቁኛል። በኢሜልም ሆነ በፎቶ እንቅስቃሴ ሁሉም በየጊዜው ያሳወቁኛል። የማዕከሉ ዲሬክተር አቶ አካዳር ኢብራሂም በላኩልን ኢሜል ላይ በአፋር ሰመራ ዩኒቨርሲቲ የተቀሰቀሰው አመፅ ካለፈው ሳምንት ጀምሮ ወደ ሌሎች ሰላሳ ሁለት ወረዳዎች መዛመቱም ተመልክቷል። እርሳቸው በላኩት መልእክት ላይ እንደተገለጠው ከሆነ የሰመራ ዩኒቨርሲቲው የሰው ኃይል አደረጃጀት ኃላፊ አቶ ሳሌህ ረሽድ ታፍነው ተወስደዋል። ማን እንዳፈናቸው በአሁኑ ሰዓት የት እንዳሉም የታወቀ ነገር የለም። ይህን ሁኔታ እዚያው ሰመራ ዩኒቨርሲቲ የሚገኙ ሰዎች የሚያውቁት ነገር እንዳለ ለመረዳት ወደዚያው ደውለናል። ስማቸውን መናገር ያልፈለጉ ግን የዩኒቨርሲቲው መምህር መሆናቸውን የገለጡልኝ ሰው ይህን ገልጸዋል። ከአምስት ወር በፊት የሰመራ ዩኒቨርሲቲ የሰው ሀብት አደረጃጀት ኃላፊ የነበሩት አቶ ካሲድ ሳሌህ የተባሉ ግለሰብ በብሄር ብሄረሰቦች እና ህዝቦች በዓል ማግስት ላይ ለሕክምና ወደ ጅቡቲ ሄዶ በተመለሱበት ጊዜ ያው ታስኖ እንደተወሰዱ ነው ያለን መረጃ። እሳቸው ያው ከተወሰዱ በኋላ እንግዲህ የት እንደደረሱ አይታወቅም። እስካሁን የተባሉትን የዩኒቨርስቲውን የሰው ኃይል ኃላፊ ማን እንደሰወራቸውና ለምንስ ይህ እንደደረሰባቸው የሚገመት ወይም የሚጠረጠር መረጃ እንዳለ መምሩን ጠይቄ ነበር። ምን እንደሆነ አናቅም እኛ ያው የት እንደደረሰ ራሱ በማን እንደታፈነ ብቻ ነው እኛ የገመት ነው ህወሀት መራሽ የኢህአዴግ ደህንነቶችና በአብደባ አማካኝነት ይህ ሰውዬ እንደተሰወረ ብቻ ነው እኛ ያለን መረጃ። ያን መረጃ እንዴት አገኛችሁ? ምክንያቱም ከዛ የሸኙ ቤተሰቦች ለሕክምና ሄዶ ወደዚህ እንደ ወደዚህ ወደ እኛ ከከላ ከላ እንደገባ ነው እኛ ጋር የደረሰው መረጃ የሚያመለክተው። መምህሩ የነገሩኝን መረጃ ትክክለኛነት ለማጣራትና ለማጠናከር ይልቁንም በስም የጠቀሱት አብዴፓ ማለትም የአፋር ብሔራዊ ክልል መንግሥት አጥጋቢ ምላሽ ይሰጠን እንደሆን በተሰጠን ስልክ የፓርቲ ዋና ኃላፊ ናቸው ወደ ተባሉት ወደ አቶ አሊ አብደላ ቢሮ ደወልን። አቶ አሊ ስልኩን አንስተው ሰላምታ ከተለዋወጥን በኋላ ከአሜሪካ ድምፅ ራዲዮ እንደ ደወልኩ መግለጽ ሲጀምር ስልኩ ተቋረጠ። በዚያም አላበቃው፣ የፖሊስ ጣቢያ ስልክም አግኝቼ ነበር ስልኩን የሚያነሳው አልነበረምና ያም አልተሳካም። የሰመራ ዩኒቨርስቲ መምህር ግን ከአመጹ ጋር በተያያዘ የታሰሩ እንዳሉ ደረሱ ያሏቸውን የመብት ጥሰቶችም እንደሚከተለው ይዘረዝራሉ። ወጣቱ በተለይ ብዙ ጊዜ ብዙ የሚያነሳቸው ጥያቄዎች አሉ። ለጥያቄ መልስ የሚሰጥ አካል የለም፣ የሚያዳምጥ አካል የለም። ከዚሁ ተቃውሞ ጋር በተያያዘ አንድ ተማሪ እንደታሰረ አብሮ ደግሞ እንደገና አንድ የዩኒቨርሲቲ የፖሊስ አባልም እንደታሰሩ ተጠቅሷል። አው ተማሪ ዘይኑ ገዋሀር ይባላል። የፖሊስ አባል ደግሞ አቶ ከቢር አሉ ይባላሉ። ሌላ ተጨማሪ ሰዎችም አሉ። መረጃ እንደደረሰን ከሆነ መጥሪያ የመጣላቸው ሰዎችም አሉ እያሉ ነው ከፖሊስ የዩኒቨርስቲ ሰራተኞች ለጥያቄ ትፈልጋላችሁ ተብሎ ከፖሊስ ኮሚሽን ጥሪ የደረሳቸዋል እያለ ቀደም ሲል እንዳልኩት ከፖሊስ ክፍል መልስ ለማግኘት ያደረግኩት ሙከራ አልተሳካም እና በሌላ ጊዜ እንዳገኘን እናቀርባለን። ለዛሬው ግን እንግዶችን አመስግኘ በዚሁ ላብቃ። እኔም አንተን አዲሱን ላመስግን እና ወደ ቀጣይ ዘገባ እንለፍ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የተባበሩት መንግስታት ድርጅት አባላት ዋሽንግተንን እንዲደግፉ ለማስፈራራት እየሞከሩ ነው ሲሉ የፍልስጤን ባለሥልጣኗ ሃናን አሽራዊ ከሰዋል። ዩናይትድ ስቴትስ በማትፈልጋቸው ጉዳዮች ላይ ድምፅ የሚሰጡትን ሀገሮች እየተከታተለች ስማቸውን ትመዘግባለች ሲሉ ኒኪ ሄሊ ባለፈው ዓመት ዝተው እንደነበር ይታወሳል። በጋዛ ድንበር ሕይወት ያጠፋውን ግጭት ያነሳሱት ሐማስና ደጋፊው ኢራን ናቸው ባሉ ማግስት ነው አሽራዊ ትላንት ለጋዜጠኞችን መግለጫ የሰጡት። እስራኤል ባካሄዶች የቦምብ ድብደባ ስልሳ የሚሆኑ ፍልስጤማውያን ተገድለዋል፣ በብዙ መቶዎች የሚቆጠሩት ደግሞ ቆስለዋል። ጋዛ ያሉት ፍልስጤማውያን በእስራኤል ምስረታ ምክንያት ወዳጡት መሬታቸው እንዲመለሱ በመጠየቅ ለሳምንታት ያህል ተቃውሞ ሲያካሄዱ ቆይተዋል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም አዛውራ ባስመረቀችበት ወቅት ተቃውሞው ወደ ግጭት አመራ። የዓለም መሪዎችና የሰብአዊ መብት ቡድኖች እስራኤል ተቃውሞ ሲያካሂዱ በነበሩት ፍልስጤማውያን ላይ ተኩስ መክፈቷን በአብዛኛው አውግዘዋል። የፍልስጤም ነጻ አውጪ ድርጅት አመራር ኮሚቴ አባል ሐናን አሽራዊ አብራርተዋል። ፍልስጤማውያን ጋዛ ውስጥ ተቃውሞ በማካሄድ ላይ ያሉት ሰላማዊ በሆነ መንገድ ነው። እሳቱን ጭሱን ብትመለከቱ በፍልስጤማውያን መሬት ላይ ነው ያለው። እሳት ያነደዱት ጭሱ ከእስራኤል ከሚተኮስ ጥይት እንዲከላከልላቸው ነው። ይህ የሚያሳየው ኃይል ባትጠቀምም በእስራኤል መገደልህ እንደማይቀር ነው። እስራኤልና ዩናይትድ ስቴትስ የተቃውሞ ሰልፈኞቹ የድንበሩን አጥር ለመጣስ በመሞከራቸው ማስቆም አስፈላጊ ነበር ይላሉ። ሄሊ ጋዛ ያሉት የሐማስ መሪዎች ሰኞ ለተከሰተው ግጭት ተጠያቂ ናቸው ብለዋል። ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም ባዛወረችበት ዕለት ማለት ነው የጋዛውን ግጭት የዩናይትድ ስቴትስ ኤምበሲ ወደ ኢየሩሳሌም ከማዛወር ጋር የሚያያይዙ ሰዎች የተሳሳቱ ናቸው። ግጭቱ የመጣው የእስራኤልን ሕልውና ከሚቃወሙት ወገን ነው። የተባበሩት መንግስታት ድርጅት አባል የሆነችውን አገር ማጥፋት ሕገ ወጥ በመሆኑ በጸጥታው ምክር ቤት ጊዜ ሊሰጠው የሚገባ አይደለም፣ መወገዝ ነው ያለበት። ሀናን አሽራዊ ታዲያ ከእውነታ ጋር ምንም አይነት ግንኙነት የሌለውና እጅግ አደገኛ ነው ሲሉ የአምባሳደሯን አነጋገር ነቅፈዋል። ትልቁ ችግር እስራኤል በማን አለብኝነት የምትሰራ ማንም ጠያቂ የሌለባት ሀገር መሆኗ ነው። ከአሜሪካዋ ተወካይ በምንሰማው ነገር በእውነታ መካከል ግንኙነት ለማግኘት እጅግ ከባድ ነው። ሄሊ ከዩናይትድ ስቴትስ ጋር የማይስማሙትን ሀገሮች ስም ዝርዝር እመዘግባለሁ ሲሉ ባለፈው ዓመት የተናገሩትን የፍልስጤሟ ባለሥልጣን ነቅፈዋል። የዩናይትድ ስቴትስን አምባሳደር በዓለም ተቆጣጣሪነት የሰየማቸው የለም ብለዋል አሽራዌ። በዩናይትድ ስቴትስ ወይንም የዩናይትድ ስቴትስ ተወካይዋ ስም መዘግባለሁ በማለት በሚያሰሙት ዛቻ በቀላሉ የማይበገሩ አገሮች አሉ። እስካሁን ባለው ጊዜም የዓለም አቀፍ ማህበረሰብ ትክክል የሚመስለውን በማድረግ ተግባሩን አስመስክሯል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጋዛ ድንበር ላይ የተፈጸመው የህይወት መጥፋት ባስከተለው ግጭት ላይ ምርመራ እንዲካሄድ የቀረበው ጥሪ እንዳይጸድቅ ዩናይትድ ስቴትስ በድምፅ ማገድ መብቷ አገደችው። ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ቀደም ሲል በዜናው ላይም ጠቅሰናል። የዳንጎቴ የኩባንያ የስራ አስኪያጅ አገዳደል ሁኔታ በአብይ ርዕስ እናቀርባለን ነበር ያልነው አብይ ርዕስ ሰዓቱ ቢያልፍም ጥንቅሩ ተዘጋጅቶ ደርሶናል የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ የተፈጸመው ግድያ እየተጣራ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ በዳይሬክተሩና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያ የተፈጸመው በትናንት ዕለት ነው እስክንድር ፍሬው ተከታትሎታል የዳንጎቴ ኩባንያ የኢትዮጵያ ስራ አስኪያጅ በሆኑት ዲፕ ካማራና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ግድያው የተፈጸመው ትናንት ከሰዓት በኋላ መሆኑን ዘገባዎች አመልክተዋል። ስራ አስኪያጁ ከኢትዮጵያዊው አሽከርካሪና ከጸሐፊያቸው ጋር የሲሚንቶ ፋብሪካው ከሚገኝበት አዳ በርጋ ወደ አዲስ አበባ በመመለስ ላይ እንደነበሩም ነው የተጠቆመው። ጠቅላይ ሚኒስትር ዶክተር አብይ አህመድ በትዊተር ገጻቸው ባሰፈሩትና በዋልታ ኢንፎርሜሽን ማዕከል በተጠቀሰው መልእክት በስራ አስኪያጁና በኢትዮጵያዊ ባልደረቦቻቸው ሞት ማዘናቸውን ገልጸዋል። ግድያውን የማጣራት ስራ መጀመሩንና መንግስት አጥፊዎችን ተጠያቂ እንደሚያደርግም ጠቅላይ ሚኒስትሩ አረጋግጠዋል። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት ቀደም ሲል ባወጣው መግለጫ ተመሳሳይ ሀሳብ አንጸባርቋል። ህብረተሰቡም አጥፊዎቹን ለመያዝ በሚደረገው ጥረት ትብብር እንዲያደርግ ጥሪ አቅርቧል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከግድያው ጋር በተያያዘ በቁጥጥር ስር የዋለ ሰው ስለመኖሩ አልተገለጸም። ኮማንድ ፖስቱም ከመጀመሪያው መግለጫ በኋላ ያከለው መረጃ የለም። በጉዳዩ ላይ ማብራሪያ እንዲሰጡኝ የጠየቅኳቸው አዲሱ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሽዴም መረጃዎች ሊወጡ የሚችሉት በኮማንድ ፖስቱ በኩል መሆኑን ነግረውኛል። እንደ አውሮፓውያን አቆጣጠር በግንቦት 2015 ስራ የጀመረው ዳንጎቴ ሲሚንቶ ፋብሪካ ከአዲስ አበባ 100 ኪሎ ሜትር ባነሰ ርቀት ላይ ምዕራብ ሸዋ አዳበርጋ ወረዳ የሚገኝ ነው። የኩባንያው ባለቤት የሆኑት አሊኮ ዳንጎቴ ከዚሁ ጋር በተያያዘ ዛሬ አዲስ አበባ እንደሚገቡም የተለያዩ ዘገባዎች አመልክተዋል። የዳንጎቴ ሲሚንቶ ፋብሪካ የሚገኝበት የአዳበርጋ ወረዳና ዋና ከተማዋ ጥቁር እንጭኒ ባለፉት ሁለት ዓመታት ከፍተኛ የተቃውሞ እንቅስቃሴ ከተካሄደባቸው አካባቢዎች መካከል ናቸው። በዚያ የተቃውሞ እንቅስቃሴ ደግሞ የንጹዋን ዜጎች ሕይወት ጠፍተዋል። ለስር የተዳረጉን በርካቶች ናቸው። የአካባቢው ነዋሪዎች ለአሜሪካ ድምፅ እንዳስረዱት በዚህ ሁሉ ሂደት ውስጥ ግን ከዳንጎቴ በተጨማሪ የሙገር ሲሚንቶ ፋብሪካ በሚገኝበት በአዳ በርጋ ወረዳ ከበድ ያለ ችግር አጋጥሞ እንደማያውቅ ይናገራሉ። የአካባቢው ነዋሪ የሆኑት አርሶ አደር ብሩ ደሜ እንደሚያምኑት በወረዳው እንደዚህ አይነት ጥቃት ሊፈጽም የሚችል ኃይል የለም። ኧረ የለም፣ የለም። እዚህ አካባቢ ያለው የመከላከያ ሰራዊት ነው እንጂ በዚህ አካባቢ ምንም አይነት ነገርም የለም። በዚህ የሚደፈርም እንትን የለም። ችግሩ እንደመሰለ እነዚህ እዚህ ያሉት እራሳችን እኛ እንፈራቸዋለን። እንግዲህ እነሱ አንድ ነገር ብደረግ በሌላ ኃይል የተደረገ ነው እንጂ የአካባቢ ሰራተኛም አይደለም ከአካባቢም ወጣቶችም አይደለም። እዚህ አካባቢ ደግሞ እንደዚህ አይነትም ተደርጎ ማታወቁ ያሉት እነሱ ስለሆነ አካባቢው ራሱ ችግር መፍጠር አይችልም። መፍጠርን ማስቡ ባአዳ በርጋ ወረዳ እንጭኒ ከተማ ነዋሪ የሆነው የተቃዋሚው የኦፌኮ ተወካይ ወጣት ንጉሱ ድሪባ ተመሳሳይ ሀሳብ አንጸባርቋል። ወጣቶች እየተገደሉ በነበረበት የተቃውሞ ወቅት እንኳን እንደዚህ አይነት ድርጊት የፈጸመ የአካባቢው ሰው አልነበረም ይላል። ህብረተሰቡና ፋብሪካው ብዙ ጊዜ ከሰራተኞቹ ጋር ከይ ብጋጭ በሽማግሌ በኩል እያለቀ ነበር። በፊትም የነበረ እንደዛ ነው ከሽማግሌ ጋር ያለውን ችግር። አሁን በቅርቡ ግን የነበረ ምንድን ነው ከሽ በሾፌሮች በኩል የተነሳ ትንሽ የሆነ የተወሰኑ ሾፌሮች ስለተባረረ ሰራተኞቹና ድርጅቱ መካከል ሰጣ ገባ ነበረ። በዛ የተነሳ ምንድን ነው የተደረገ አሁን ደግሞ ከዚህ የራሳቸውን አላማ ማስታካት የሚሄዱ ሰዎች ያችን ምክንያት አድርጎ ልክ ወይ ሹፌሮች ወይ ቄሮ የሚባለው ይህን ነገር ያደረገ ለማለት የቄሮን ስምና የአካባቢውን ሕዝብ ስም ለማጥፋት የተደረገ ስራ ነው ማለት ነው። እኛ የምናምነው እንደዛ ብለን ነው። ሁለተኛ ደግሞ ቄሮ እኛ ጋር ያለ ምንድን ነው፣ ከሽማግሎቹም ከአባ ገዳዎቹም ከሕዝብ ጋር ሆኖ የምንፈልገው ነገር በአገባቡ በሰላማዊ መንገድ እየጠየቅን ነው ያለ ስንት አመት? ሶስት አመት ሙሉ ጥያቄ ስናቀርብ በነበረ አንድም ሰው አልተገደለም፣ እዛ ጋ ማለት ነው። ህዝቡም እንኳን ሲያማረሩ የነበረ ላይ የተወሰደ እርምጃ የለም። በሰለማዊ መንገድ እየጠየቅ የእኛ ወጣቶች እየሞቱ እንከን እየሞቱ እንከን፣ በሰላማዊ መንገድ እየጠየቁ ነበረ። ዛሬ ይሄ ወጣቶች ነው እንደዚህ ያደረግ። ሌላ አካል ላይ ጣት ከሚዘረዘር ከእኛ ላይ እኛ ትልቁ ነገር ምንድን ነው ከዳንጎቴ ጋር እንዴት መስራት እንደምንችል ህዝቡም ያውቃል፣ ወጣቶቹም ያውቃል። አጥፊዎችን ለመያዝ እንቅስቃሴ እየተደረገ ነው ብለዋል። የኢትዮጵያ መንግስት ምንድን ምንድነው የምጠብቁት ከዚህ ምርመራ ና ማጣራት። እኛ አሁን በዚህ በምርመራ ምክንያት ዛሬ አሁን ማለት ነው እንጂ እኔም ሆኖ ሙገር ያለው ምንድን ነው ጠቅላላ ከተማ ይዞ ያለ ወታደር የታጠቀ ልዩ ፖሊስ አለ፣ ፌደራል ፖሊስ አለ። ዛሬ ነው የገቡት፣ ዛሬ ነው የገቡት። ከትላንትና ጀምሮ እየገቡ ነበር። የመከላከያ ሰራዊትም አለ። 向かなすがやって。 አሁን የፌዴራል እና ሌላም ታጣቂ ሌሎችም ታጣቂ ኃይሎች አሉ ነው የሚሉት። በአካባቢው በቃ ፌዴራል ልብስ የለበሱም አለ፣ የኦሮሚያ ኮረብት እንደት ሚሉ ና መከላከያ ሰራዊትም አለ። ትናንት ከስንት ሰዓት ጀምሮ መግባት ጀመሩ። ጥቃቱ ተፈጸመ ከተባለ በኋላ ነው። የአካባቢው ነዋሪዎች አክለው እንደገለጹት በዳንጎቴ የኢትዮጵያ ስራ አስኪያጅና በሁለት ኢትዮጵያውያን ባልደረቦቻቸው ላይ ጥቃቱ የተፈጸመው ከፋብሪካው ተነስተው ድንጋይ ወደሚመረትበት ጫንጮ አካባቢ ሲያመሩ ነው። ከኢትዮጵያ መንግስት ባለስልጣናት ተጨማሪ መረጃ እንደተገኘ በሌላ ዘገባ እመለሳለሁ። የኢትዮጵያ ኢንቨስትመንት ኮሚሽን ማምሻውን ባሰራጨው መግለጫ በዳንጎቴ የኢትዮጵያ ስራ አስኪያጅና በኢትዮጵያውያን ባልደረቦቻቸው ሞት የተሰማውን ሀዘን ገልጿል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር በላቸው መኩሪያ ሀዘናቸውን የገለጹት ለዳንጎቴ ስራ አስኪያጅ ዲፕ ካማራና በአካልና ጸጋይ ለተባሉት ኢትዮጵያውያን ባልደረቦቻቸው ቤተሰቦች ነው። ባልታወቁ ታጣቂዎች የተፈጸመው ጥቃት በኢትዮጵያ ባሉ የውጭ ኢንቨስተሮች ላይ ሊፈጥር የሚችለውን ስሜት የጠቀሱት ኮሚሽነሩ ይህ ግን በአገሪቱ ያለውን ስዕል የማያሳይና ተነጥሮ የሚታይ ድርጊት መሆኑን አመልክተዋል። የሚመለከታቸው አካላት የድርጊቱን ፈጻሚዎች ለመያዝና ለፍርድ ለማቅረብ እንደዚሁም እንደዚህ አይነት ተግባራት ወደፊት እንዳይፈጠሩ ለማድረግ አስፈላጊውን እርምጃ እየወሰዱ መሆናቸውንም ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የአሜሪካ ድምፅ ራዲዮ ጣቢያ ነው። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ27 ደቂቃ መሆኑን ያመለክታል። አሁን የአድማጮች አስተያየት ይቀርባል። ይህም በ202205 4492 የውስጥ መስመር 14 የነፃ የስልክ መቀበያ መስመራችን የደረሰን ነው። እነሆ ህጻናት ልጆች የዘወትር አድማጫችሁ ነኝ። በቃ የምወደው ዜና ቢኖር የእናንተ ነው እና ዛሬም ነገም ኢትዮጵያ ለዘላለም ትኑር። በኢትዮጵያ ውስጥ በሚደረገው ነገር ሁልጊዜ በቃ ልቤ ያመኛል፣ ያሳዝነኛል። ሰው ሰው በመሆኑ እንዲከበር እና እውነተኛ በቃ የጋሪዎች ስራ ጠፍቶ እውነተኛ ሰው የሚከበርበት ዘመን እንዲመጣ ፈልጋለሁ። ዲማ ነጎ ተነሶ ሄደ ምናምን ምናምን። እባካችሁ እባካችሁ ሰው ሰው በመሆኑ እንዲከበርና ኢትዮጵያ እግዚአብሔር እንዲባርካት ህዝቦቿ እንዲጠበቁ ሞት እንዲቀር ርሃብ እንዲቀር መከባበር እንዲኖር ፍቅር እንዲነግስ ይሄ የእኔ ምኞት ነው። በቃ ሰው ሰው በመሆኑ እወዳችኋለሁ የዘትር አድማጫችሁ ነው። ኑሩልኝ እላለሁ። አቤች እንደምን ናችሁ? ደህና ናችሁ? ዜዎች የሚገርመ ነገር መቼ ነው ገለልተኛ የምትሆኑት? ትናንት ለዶክተር ግርማ ነዶ ነገ ነው። ማንም የኦሮሞ ድርጅት ስትጠይቁት ሀሳባችሁ እንኳን በሌሎች ተሞክረዋል በእናንተ ደግሞ የሚታይ ይሆናል። አለሰለሙ ክፍሌ ምን ማለት ነው? ሰላም ኢትዮጵያ ውስጥ በሰላም መነጋገር አይቻልም? ኢትዮጵያ እኮ ብዙ ብሄር ብሄረሰቦች የምታስተናግድ አገርና ና ብዙን አስፋብ የመሄድ አቅም ያላት አገር ናት። እስቲ አንድ ቀን ገለልተኛ ሆናችሁ ስለ ሀገራችሁ ተናገሩ። አማርኛ ከተናገራችሁ አይቀር ኢትዮጵያውያን ናችሁ ማለት ነው። ኪዳነህ ከቨርጂኒያ እናንተልኝ እንደምን አላችሁ? ቢሆች በጣም ነው የማመሰግነው። ሚዛናዊ ዘገባ ስለምታቀርቡ ምስጋና የከበረ ነው። የረጅም ጊዜ አድማጫችሁ ነኝ። አስተያየት ልሰጥ የፈለግኩት ግን በዶክተር አብይ አህመድ በጣም የኢትዮጵያ ሕዝብም ሆነ በውጭ ያለ ነው መደሰታችንን ለመግለጥ ነውና ይህ ስራቸው ተጠናክሮ እንዲቀጥም ድጋፍ ያስፈልገዋልና በጣም ሳላመሰግናቸው አላልፍም። የኢንተርኔት ፕሮግራሙ የፖለቲካ እስረኞች እየተፈቱ ነው። ብዙ የዲሞክራሲ እይታዎች ሁሉ እየታዩ ነው እና በጣም ላመሰግናቸው እፈልጋለሁ። እግዜር ይስጥልኝ። አመሰግናለሁ። አታሉ አሰፋ ነኝ፣ ከመካከለኛው ምስራቅ ነው። አስተያየት የላካችሁልን አድማጮች በሙሉ እናመሰግናለን። ሌሎቻችሁም የነፃውን ስልክ በመጠቀም ባስተላለፍንም ሆነ እንድናስተላለፍ በምትፈልጉት ሀሳብ ያላችሁን ሁሉ እንድታካፍሉን እንጋብዛለን። አሁን ውይይት ከእስክንድር ነጋ ጋር ከስድስት ዓመት ተኩል እስር በኋላ በቅርቡ የተለቀቀው ጋዜጠኛ እስክንድር ነጋ እዚህ ዋሽንግተን ዲሲ በሚገኘው ስቱዲዮችን ሰፋ ያለ ውይይት አካሄዶ ትላንት የመጀመሪያውን ክፍል አቅርበናል። ትላንት ታዲያ ስለ ጋዜጠኝነት ሙያና ስለ ቤተሰቡ ባለቤቱ ሰርካልም ፋሲል የጥንካሬው ምንጭ መሆኗን እየገለጸ ነበር። የመጀመሪያው ክፍል ቃለ ምልልስ የተገታው የዛሬው ከዛው ይቀጥላል። ከጽዮን ግርማ ጋር ነው የተወያየው። ከእኔ በስተጀርባ ያለችው ሰርካለም ከኋላ ሆና ድጋፍ የምትሰጠኝ የሞራል ስንቅ የምትሰጠኝ እሷ ነች። እሷን መተካት አልችልም። ስለ እሷ ተናግሬ ማብቃት አልችልም። ሀገርም ያውቀዋል። በነገራችን ላይ ልክ እንደገባው ሀገር ውስጥ እንደተቀበለችኝ ለኢትዮጵያ ሕዝብ ነው ቃል የገባችው በአደባባይ በሚዲያ ላይ ማለት ነው። ልጃችሁን እመልሳለሁ ነው ያለች። ልጃችሁን እኔ ላስቀረው እፈልጋለሁ ልጅ ማሳደግ አለበት አላለች። ልጃችሁን እመልሳለሁ። እኔ ይህንን የሞራል ስንቅ ባልታጠቅ ወደ ትግሎ ለመመለስ በጣም ከብደኝ ነበረ። እና እኛ ቤት ውስጥ ጀግና ካለ ጀግና ካለ ሰርክ አለም ጀግና ነችን የቤተሰቡን ሁኔታ እዚህ ላይ እንግታው እና ደግሞ ወደፊት በሌሎች ውይይቶች እንመጣለን ለምንድን ነው መጀመሪያ አሜሪካን ሀገር የመጣኸውበት ጉዳይ ከአቶ በቀለ ገርባ ጋር በአንድ ውይይት ላይ ተጋብዛችሁ እንደሆነ አቶ በቀለም እዚህ መጥተው በነበረን ቃለምልልስ አንስተነዋል እስቲ ደግሞ አንተ ንገረን የመጀመሪያው የጉብኝታችሁ አላማ ለምንድን ነው ምንድን ያደረጋችሁት ምንድን ያከናወናችሁት በሁለት ይከፈላል የመጣንበት ዓላማ አንዱ አሜሪካ ውስጥ ካሉ ካሉና የኢትዮጵያ ጉዳይ ከሚከታተሉ የመንግስትም አካል የሆኑ የሰብአዊ መብት ተቋማት ጋር ለመነጋገር ነው አንዱም የጋበዘን የአትላንቲክ ካውንስ የሚባል አንድ ተቋም አለ እሱ ጋብዞን ነው አንዱ የመጣ ነው አንዱ ምክንያት ለሌሎች የሚ ዜጋበዝ ይሆናሉ ግን እሱ ጋብዞን ከአሜሪካ ባለስልጣናት ጋር ከአሜሪካ ፖሊሲ አውጪዎች ጋር ለመገናኘት እድል አግኝተናልና ሀገሪቷ ውስጥ ያለውን ሁኔታ የእኛ ግንዛቤ ምንድን ነው የሚለውን ተነጋግረናል። ለማስረዳት ሞክረናል። አገሪቱ ውስጥ ዲሞክራሲ እንደሚያስፈልግ ገና የምንፈልገው ዲሞክራሲያዊ ስርዓት እንዳልመጣ አስረድተናል። ይሄ አንዱ ፓርቲ ነው። ይሄ ሂደቱን አልተጠናቀቀም። አሁንም እየቀጠለ ያለ ሂደት ነው። በሚቀጥለው ሳምንትና ወዳኛውም ሳምንት ድረስ የሚቀጥል ነው። ሁለተኛው እዚህ ያለውን የዳያስፖራ ማህበረሰብ ለማመስገን ነው። እስር ቤት በነበርንበት ጊዜ እንድንፈታ ድምፅ አሰምቶልናል፣ ጮሆልናል ሰርቶልናል። ስለዚህ ለዛ ምስጋና ለማቅረብ ነው። ግን በተለይ እስረኞች እንዲፈቱ ብቻ አይደለም። ዳያስፖራ ሚና በኢትዮጵያ ፖለቲካ ውስጥ በዛም የወሰን አይደለም። ከዛም አልፎ ላለፉት 27 ዓመታት እንደውም ከዛም አልፎ ላለፉት 40 ዓመታት በኢትዮጵያ ዲሞክራሲያዊ ስርዓት ሲመጣ፣ ሲወድቅና ሲነሳ የኖረ የህብረተሰባችን አካል ነው። ለዛም ምስጋና ይገባዋል። የዲሞክራሲ ድምፅ ነው ዳያስፖራ የታሰሩት ድምፅ ነው። የተጨቆኑት ድምፅ ነው። ቤተ መንግስት ውስጥ ካሉት ጋር የወገነ ሀይል አይደለም። የወገነ የማህበረሰባችን አካል አይደለም እና ታርጋ ሲወጣለት ነው የምናየው። ብዙ ጊዜ አክራሪ ነው፣ ሀገሪት ውስጥ ያለውን ተጨባጭ ሁኔታ በአግባቡ አያወቅም የሚለው የተለያየ ኔጋቲቭ ነገሮች ነው ስለ ዳያስፖራው ሲነገር የምንሰማው። እውነታው ግን ከዛ ገዝፎ ያለው እውነታ ግን ዳያስፖራው ለዲሞክራሲ ትልቅ ሀይል፣ በሀገራችን ዲሞክራሲያዊ ስርዓት እንዲኖር ትልቅ አስተዋጽኦ ሲያበረክት የኖረ ነው። አሁንም እያበረከተ ነው። ከዚህ በኋላም ባለው ሂደት ትልቅ አስተዋጽኦ ለማበረከት የሚችል ነው። ዲሞክራሲያዊ ስርዓት በሀገራችን ለመገንባት የዳያስፖራው ሚና ያስፈልገናል። የተማረ ኃይል፣ ቅንነትም አለ፣ ለሀገራችን ቅንነት አለ። ጥሩ ነገር ማየት ይፈልጋል። እዚህ በምዕራቡ ዓለም ያየውን ነገር፣ በሌሎች ሀገራት ውስጥ ያየውን ነገር በሀገራችን ውስጥ መተግበር የሚፈልግ ነው። እውቀት አለ እና ይህንን መልዕክት ልናስተላልፍለት እንፈልጋለን እና አንድም የመጣ ነው ከዳያስፖራው ጋር ካለው ኮሚኒቲ ጋር ምስጋና ለማቅረብና ሀገሪቱ ውስጥ ያለውን ደግሞ ተጨባጭ ሁኔታ ለማስረዳት ነው። እሱን እያከናወናችሁ ነው ያላችሁት። አሁን አሁን ገና ወደ ዳያስፖራው ኮሚኒቲ አልገባንም። አሁን ከአሜሪካኖች ጋር ነው ፕሮግራማችን የተጣበቀው። ከእነሱ ጋር ለመገናኘት እየሞከርን ነው፣ ለማስረዳት እየሞከርን ነው። እስኪ ወደ እስር ቤት እንመለስ። ወደ አንተ ወደ ነበርክበት። ስድስት ዓመት ተኩል ነው በእስር ቤት ያሳለፍከው። በዛ በስድስት ዓመት ተኩል ውስጥ በጣም እንደው እስር ቤት ሆኖ ጥሩ ጊዜ እንደሌለው ይታወቃል ይገመታል። ግን በጣም መጥፎ ጊዜዎች ነበሩ ለእኔ የምትላቸው ተስፋ የቆረጥክባቸው ወይም እንደዚህ ከተፈረደ 18 ዓመት የተፈረደብህ ነው። ከተፈረደው የ18 ዓመት ጊዜ ውስጥ እንዴት ቶሎ እፈታለሁ ብለህ ያልጠበክበት ወይም ተስፋ የቆረጥክባቸው ጊዜዎች እስቲ የትኞቹ ናቸው? ተስፋ ቆርጥህ ነበር ወይ ካልሽ ልጀምር እኔ ተስፋ ቆርጬ አላውቅም። ግን በራሴ ጥንካሬ አይደለም። ሁለት ምክንያት አለኝ ተስፋ ያልቆረጥኩበት። በጣም በጨለመበት ሰዓት ማለት ነው ረዥም ጊዜ እስር ቤት እንደማሳለፍ በጣም በደመደብኩበት ሰዓት እንኳን ማለት ይሆን፣ አንደኛና ዋነኛ መጽሐፍ ቅዱስ ነው። ምንም ነገር ያጋጥምሽ ሄደሽ መልስ የምታገኝበት መጽሐፍ ነው። ስለዚህ መጽሐፍ ቅዱስ ነበረኝ እኔ ወደ መጽሐፍ ቅዱስ እቆጣለሁ። ጠዋትም ማለት እስር ቤት በነበርኩበት ስድስት ዓመታት ተኩል በሙሉ ከመጽሐፍ ቅዱስ ተላቀላቀ እና ያ ትልቅ ድጋፍ ነበረኝ። ይሄ አንዱ ነው። ይሄ መንፈሳዊ አስፔክት ነው። ሁለተኛው ደግሞ ፖለቲካው አለ። በፖለቲካው ረገድ እኔ የቆምኩለት ዓላማ የዲሞክራሲ ዓላማ መጨረሻ ላይ አሸናፊ እንደሚሆን አንድም ሴከንድ ተጠራጥሬ አላውቅም። በትክክለኛው መንገድ ላይ እንዳለሁ ጥርጣሬ ኖሮኝ አያውቅም። እርግጥ ታስሬያለሁ፣ የምንፈልገው ነገር ገና አላገኘንም። ግን ዞሮ ዞሮ ነገሮች በቀጥታም ሄዱ፣ በተዘዋዋሪም ሄዱ፣ ፈጥነውም ደረሱ፣ አርፍዶም ደረሱ፣ መጨረሻ ላይ እኛ የምንለው ነገር ነው። ኢትዮጵያ ውስጥ የሚሆኑ እኛ የምንልበት ቦታ ላይ ነው ኢትዮጵያ የምታርፈው፣ ሄዳ ሄዳ ሄዳ የምታርፈው እዛ ቦታ ላይ ነው። ያ በውስጥ የሚፈጥረው ጥንካሬ አለ። በታሪክ ውስጥ ትክክለኛ ወገን ሆኖ መገኘት የታሪክ መቋጫ ነው ዲሞክራሲያዊ ስርዓት። በነገራችን ላይ ታሪክ ሄዶ ሄዶ የሚቋጫው የሚያርፈው ዲሞክራሲያዊ ስርዓት ላይ ነው። ለዚያ ነው የታሰረ። ስለዚህ ያ ሁል ጊዜ የሚሰጠኝ የውስጥ ጥንካሬ አለ እና በየትኛውም ወቅት ላይ ተስፋ ቆርጬ አላቅም። እስር ቤት ውስጥ የነበረ ሁኔታ ምን ይመስላላችሁ? እንግዲህ በሁለት ከፍለዋለሁ። ከስድስት ዓመት ተኩሉ የመጀመሪያን ሁለት ዓመት ከእስረኞች ጋር ነበረ ከአጠቃላይ እስረኞች ጋር ነበር ያሳለፍኩት። ቀሪውን አራት ዓመት ተኩሎ ግን በእስር ቤት ውስጥ እስር ቤት አለ። በእስር ቤት ውስጥ ያው ለአስቸጋሪ እስረኞች የሚባል እስር ቤት አለ እና እዚያ ውስጥ ነው ያሳለፍኩት። የጥቂት እስረኞች ተመርጠው ለብቻቸው የሚታሰሩበት ቦታ ነው። እና በዚህ ሁኔታ ውስጥ በነበርኩበት ጊዜ እዛ ግቢ ውስጥ ዋይት ሀውስ የሚባል ቦታ አለ። ሶስት አራት እስረኛ ጋር ነው የምትታሰሪ። ለብቻች ተገለሽ ማለት ነው። ከሌሎች እስረኞች ጋር አትገናኝም እና እዛ በነበርንበት ቦታ ላይ ግቢ የለውም። አንዱ ትልቁ ችግር እሱ ነበር። አሁን የነበርኩበት መጨረሻ ላይ የነበርኩበት ቦታ ላይ በር ከፍተን ከክፍላችን ስንወጣ ወደ ጎን ሶስት ሜትር ከሶስት ሜትር በኋላ አጥሯዋል። ወደ ላይ ደግሞ ዘጠኝ ሜትር ነው። ሶስት በዘጠኝ ነው። ሀያ ሰባት ካሪ ነች ግቢዋ እና ከግቢዋ ይልቅ ውስጥ ያለንበት ክፍል ይሰፋ ነበር። አራት አመት ተኩል በዛ ሁኔታ ውስጥ ነው እኔ ያሳለፍኩትና ሌሎች ሶስት አራት እስረኞች እንደዚሁ ሆነን ያሳለፍነው ማለት ነው። ስለዚህ ብቻችሁን ወይም የተከለለ ቦታ ላይ እስር ቤት ስላሳለፍክ ስለ ሌሎች እስር ቤት እስረኞች የማወቅ እድልህም በጣም የጠበበ ይሆናል ማለት ነው። ከሌሎች እስረኞች ጋር አትገናኝም። ከቤተሰቦችሽ ጋር ያለው ግንኙነት እኔ ሁለት ሰው ብቻ ነበር ስጠይቀኝ የነበረው የባለቤቴ እናትና ሌላ አንድ ሰው። ከጓደኞችሽ ማንም ሊጠይቅሽ አይችልም። ያው ያለሽ ሁሉ ነገር የተገደበበት እስር ቤት ማለት ነው። እና እዛ በነበርኩበት ጊዜ ነው እኔ በነገራችን ላይ መጽሐፍ ቅዱስ የተከለከልኩት እኔ እጄ ላይ የነበረው አዲስ ኪዳን ነው፣ በእንግሊዝኛ ያለ መጽሐፍ ቅዱስ ማለት ነው። ብሉ ኪዳንም ፈልጌ ነበረ። ብሉ ኪዳን እና አዲስ ኪዳን ያለበትን መጽሐፍ ቅዱስ ከሶስት ዓመት በላይ ተከልክዬ ቆይቻለሁ። ያ መጽሐፌን በሙሉ ተወስዷል። ወረቀት ተከልክሏል እንዳይጻፍ። ይሄ ነው መጀመሪያውን ወደዛ ያስገባኝ አትጻፍ የሚለው አትጻፍ፣ ጽፋለሁ የሚል ክርክር ነው ውጭ የነበረው ክርክር እስር ቤት ውስጥም ገብቶ ማለት ነው። ከዛ በኋላ ወረቀት ተከለከለ፣ እስክሪፕቶ ተከለከለ፣ መጽሐፎችን ሁሉ ተቀማ፣ መጽሐፍ እንዳይገባ ተደረገና መጽሐፍ እንዳይገባ ሲደረግም አብሮ መጽሐፍ ቅዱስ እንዳይገባ ተደረገና ሶስት ዓመት ተከላከሬበት መልስ ሳላገኝ ነው የወጣሁት መጽሐፍ ቅዱስ እንዳይመለከት እሱ ነው። በነገራችን ላይ ከስድስቱ ዓመት ተኩል እስር በሐሰት ከመከሰሴን በላይ የሚያሳዝነኝ መጽሐፍ ቅዱስ መከልከል ነው። እሱ መከልከል አልነበረበትም። በግሜ ደጋግሜ ደግሞ ነግሬያቸዋለሁ። ፖለቲካው ሌላ ጉዳይ ነው እንትው ፖለቲካ፣ በሃይማኖት ግን መለያየት የለም። ምንልበት ሃይማኖትን እዚ ውስጥ የምናስገባበት ነገር የለም። እኔ መጽሐፍ ቅዱስ መከልከል አይገባም። ምንም ነገር ላድርግ፣ ምንም ላስቸግር፣ ምንም ልፈጽም፣ መጽሐፍ ቅዱስ ስጠይቅ ግን መጽሐፍ ቅዱስ መከልከል የለበትም ብዬ ለምኝ ያለው ዓለም አቀፉ ማህበረሰብ አብሮ ለምነዋል። ሰብዓዊ መብት ማወቃቸውም አብረው ለምነዋል እኔ ብቻ አይደለሁም ያልተሰማሁት፣ ሌላም ከውጭም ያለው ሀይል አብሮ ለምኖ መጽሐፍ ቅዱስ እንኳን አልተፈቀደልኝም። በዚህ ውሳኔቸው እስከ መጨረሻው አዝናለሁ፣ ግን ይቅርላለሁ። ይሄ ማለት ቂም ቋጥረለሁ ማለት አይደለም። ግን ምንድነው አንተ ጋር የቀረው ከእስር ዘመንህ ብትይ የመጽሐፍ ቅዱስ ጉዳይ ነው። ግን ለቂም አይደለም ለበቀል አይደለም። ከሱ በፊት ሰባት ጊዜ ታስረሃል። እንደውም እ መጨረሻ 12 ቀን ስትጨምር እኮ ዘጠኝ ትሆናለች። ከዛ ፊት ስምንት ነው በዚህ በአስቸኳይ ጊዜ አዋጁ። አስቸኳይ ጊዜ ደግሞ አይቺ ደሞ 12 ተጨምራለች፣ ቀን ተጨምሯል። ሌላ አስረኛ እንዳይኖር ነው የምሰጋው ኋላ ስንሄድ። መጀመሪያ ጋዜጣ ስትጀምር ኢትዮፒክስ ኢትዮጵስ ነበር የጀመርከው እና እንዴት ነው ወደ ፖለቲካ ጋዜጣ ሄድ፣ ከአሜሪካን ሀገር ወደ ኢትዮጵያ ሄደ፣ እሱን ጀመር፣ ወደ ፖለቲካ ጋዜጣ እንዴት ሄድክ? እኔ ሌላ ከፖለቲካ ጋዜጣ ውጭ ሰርቼ አላውቅም። ኢትዮጵ ኢትዮጵያ ስ የመጀመሪያ ጋዜጣ የፖለቲካ ጋዜጣ ነች። የመጀመሪያ የፖለቲካ ጋዜጣ ምናች። ማለትም ከዚህ ስመለስ መጽሄቶች ነበሩ። መጽሄቶቹ ግን ፈራ ተባይሉ ነበረ። ስለ አንድነት ይጽፋሉ። አንድነት በጣም አስፈላጊ ነገር፣ ዲሞክራሲ አስፈላጊ ነገር ነው ብሎ ይጽፉ ነበረ። ግን መንግስት ንልተች አንድም መጽሄት አልነበረም። ጋዜጦችም ነበሩ አንድ ሁለት እነሱን በተመሳሳይ መንቀቱ እኔ ደግሞ እዚህ የምዕራቡ ዓለም ኤክስፖጀር ነበር። እንደገና ደግሞ ለውጥ መጥቷል። በኢትዮጵያ ብቻ አይደለም ለውጥ የተከሰተው በዓለም ደረጃ ነው። በዓለም ደረጃ ነው ኮሚኒዝም የፈረሰው። ኢትዮጵያ ውስጥ የመጣ ሁለት የዛ አካል ሆነው ነው። ስለዚህ ኢትዮጵያ ብቻ ሳይሆን ዓለም ተለውጠዋል ተለውጣለች። ስለዚህ ለምንድን ነው ኢትዮጵያ ውስጥ መንግስትን መተቸት የማይችል ጋዜጣ የማይኖረው የሚል ጥያቄ ራሴ የጠየኩትና፣ በል ኦኬ፣ እስኪ ይሄንን እስኪ ልሞክረው ብዬ ኢትዮጵስ የመጀመሪያ ጋዜጣ ሆነች፣ መንግስትን ተችታ ተቃውሞ አንዱ ለመውጣት ስለዚህ። በሁለተኛ ትም ነው ይመስለኝ ወዲያው። እንግዲህ ኢህአደግ ዲሞክራሲ ያለ ብሎ የሚመጻደቅበት ሰዓት ነበር፣ ኑ እንዳፈለጋችሁ ስሩ የሚልበት ሰዓት ነበር። እና በተግባር ስንፈት ነው። በኢትዮጵስ ግን በሁለተኛ ትም ይመስለኛል እስር ቤት ገባል። ተደበደብን፣ እስር ቤት ይቻላል፣ እስር ቤት መግባት ይቻል። እስር ቤት ገብተም እኔ ጥፊ ቀመስኩ። አረሳትም። የመጀመሪያው ጥፊን አረሳት። በድብደባም የታጀበ እስር ላይ ይገባል ማለት ነው። ጽዮን ግርማ ከእስክንድር ነጋ ጋር ያደረገች ቆይታ የመጨረሻ ክፍል ቅዳሜ ምሽት ይቀርባል። በተጨማሪ ውይይቱን በቪዲዮ መከታተል ለምትፈልጉ ፌስቡክ አት ቪኦኤ አምሃሪክ እና በዌብሳይታችን ላይ ይቀርባል። ተከታተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሌላ ዘገባም አለን። ኢትዮጵያ ሱዳን እና ቃታር ተቃዋሚዎችን በመደገፍ እየዶለቱብኝ ነው ትላለች ኤርትራ። የኢትዮጵያ መንግሥት ክሱን ያስተባብላል። ብርሃኔ በርሄ ከአስመራ ሄኖክ ሰማእግዜር ከዚህ ከአሜሪካ ድምፅ ያጠናቀሩት ዘገባ አለ። በቅድሚያ ከአስመራው ዘገባ እንነሳለን። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በካርቱም የስራ ጉብኝት ባደረጉበት ወቅት ሁለቱም ሀገሮች የኤርትራ ተጣቂ ተቃዋሚ ያሏቸውን ቡድኖች በሚገባ ስራቸውን እንዲሰሩና በየድንበሮቻቸው አካባቢ በነጻነት እንዲንቀሳቀሱና የሚያስፈልጋቸው መሳሪያዎችና ቁሳቁሶች እንዲቀርቡላቸው መስማማታቸውን በኤርትራ የዜና ሚኒስቴር ጽህፈት ቤት የወጣው መግለጫ ገልጧል። በኤርትራ የዜና ሚኒስቴር የወጣው መግለጫ ሲቀጥል ዘመቻው የተሳካ እንዲሆን በኢትዮጵያ በኩል በካርቱም በሚገኘው ኤምባሲ ኳታር የሚደገፍ የጂሃድ የንቅናቄ መሪ ቡርሃን የተባለ ግለሰብ በሱዳን በኩል ደግሞ ጄኔራል ሐምድ አልሙስጠፋ የተባለ ግለሰብ የዘመቻው አስተባባሪ እንዲሆኑ መሾማቸውን ግንቦት አስራ አራት ሁለት ሺ አስራ ስምንት በኤርትራ የዜና ሚኒስቴር የወጣው መግለጫ ገልጠዋል። ይህን አስመልክተው የኤርትራ የዜና ሚኒስቴር የኒውስ ሩም ዳይሬክተር የሆኑት አቶ ጳውሎስ ነታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት ሀያ ሁለት ሁለት ሺ አስራ ስምንት የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። የኤርትራ የዜና ሚኒስተር የኒውስሩም ዳይሬክተር የሆኑት አቶ ጳውሎስ ታባይ የዚህ መግለጫ ዋና ዓላማ ከዚህ በፊት በመጋቢት ሀያ ሁለት ሁለት ሺህ አስራ ስምንት የወጣው ቀጣይ መግለጫ መሆኑና የኢትዮጵያና የሱዳን መንግስቶች በኳታር መንግስት ድጋፍ ኤርትራ ላይ እያደረጉት ያለውን ተንኮልና ሽረባ ለህብረተሰብ ለማሳወቅ እንደሆነ ለቪኦኤ ተናግረዋል። መግለጫው አጭር ቢመስልም የኢትዮጵያና የሱዳን መንግስት በኤርትራ ላይ ስላቀዱ ፌራና ዘመቻ አላማ የዘመቻው ተዋናዮችና ተግባሪዎቹን እና ደጋፊዎቹን በዝርዝር የሚጠቅስ በመሆኑ ከዚህ በላይ ተጨማሪ ማብራሪያ የሚያስፈልገው እንዳልሆነ የኤርትራ የኒውስ ሩም ዳይሬክተሩ አቶ ጳውሎስ ነታባይ ተናግረዋል። ወዲት የመግለጫው ዓላማ በሁለቱም ጎረቤት አገሮች በኤርትራ ላይ የሚያደርጉት ሽረባ ለሕብረተሰቡ ለማሳወቅ ሐቅ። ይህ ታሪክ የሚያስገርምና አዲስም አይደለም። ብዙ የሚያሳስብ ጉዳይም አይደለም። ሆኖም ግን በአሁን ጊዜ ብዙ አደናጋሪና አሳሳች የዜና ዘመቻ እየተደረገ ባለበት ወቅት ሐቁን ሁሉም እንዲያውቀው ለማድረግ የወጣ መግለጫ ነው። ከዚህ በፊት በ 22 መጋቢት 2018 የኤርትራ የዜና ሚኒስተር የግብፅ ወታደሮች ሳዋ በተባለ የኤርትራ መሬት መስፈራቸውንና የኳታር መንግስት በኤሚሬት ድጋፍ ከኤርትራ ሊመጣ የሚችለውን ጥቃት ለመከላከል በሚል ምክንያት በጥር ወር ለሱዳን የጸጥታ ኃይሎች ሶስት የተዋጊ አውሮፕላኖችን ከነ ፓይሎቶቻቸው እንደሰጠች በያዝነው ዓመት የካቲት ወር ይህን ምስጢራዊ ዓላማ ለማሳካት በኢትዮጵያና በሱዳን የተቋቋመው ወታደራዊ ኃይል በከሰላ ሱዳን ልዩና ምስጢራዊ ጽህፈት ቤት መክፈቱን የሚገልጽ መግለጫ የኤርትራ የዜና ሚኒስቴር አውጥቶ እንደነበር የሚታወቅ ነው። ብርሃኔ በርሄ ለአሜሪካ ድምፅ ከአስመራ። ብርሃኔን እናመሰግናለን። ቀጥሎ እንዳልነው ሄኖክ ሰማግዜር ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ከአቶ መለስ አለም ጋር ያደረገው አጭር ውይይት ነው። እንደዚህ አይነት ክስ በኤርትራ በኩል ሲቀርብ አዲስ አይደለም፣ እንግዳ አይደለም። ክብር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሱዳን የሄዱት በሁለታችን መካከል በርካታ የልማት አጀንዳዎች ስላሉን ነው። ከዚህ ውጭ የተጠቀሰውን ተግባር ለማከናወን የሚባከን ጊዜም ሀብትም አይኖርም። ኤርትራም በተመለከተ ውይይት ተደርጓል። የአካባቢውን ሰላምና ጸጥታ በተመለከተ ከሱዳኑ ፕሬዚዳንት ኦማር አልበሽር ጋር በኢትዮጵያና ሱዳን መካከል በዘርፈ ብዙ ጉዳዮች ላይ ውይይት ተካሂዷል። ከዛ ውጭ የተሰቀሰውን ጉዳይ በተመለከተ ውይይት ለማድረግ አስፈላጊ አልነበረም። የኤርትራ የውጭ ጉዳይ መስሪያ ቤት ማስታወቂያ በተለይ በሁለቱ መንግስታቶች መካከል በኤርትራ መንግስት ላይ ተቃዋሚዎቹም በማስታጠቅ እንደዚሁም እርዳታ በመስጠት የሚሉ ቃላቶችን የያዘ ነውና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላ በፈጸሙበት ንግግራቸው ከኤርትራ መንግስት ጋር ሰላምና በመተሳሰብ ላይ የተመሠረተ ግንኙነት ለመመስረት እንደሚሰሩ ተናግረው ነበር። እንደዚህ አይነት መግለጫዎች ሲወጡ በጠቅላይ ሚኒስትሩ ጥረት ወይ ሀሳብ ዙሪያ ምን አንድምታ ይኖረዋል? እንግዲህ አስተያየቱ ቀደም ሲል ለመግለጽ እንደሞከርኩት ትኩረት ከመሻት የመነጨ በመነጨ የተሰጠ አስተያየት ነው። አሁንም የባህሪ ለውጥ እንዳላሳዩ ከመግለጽ በስተቀር ምንም የተለየ ነገር የለም። በጣም ነው የማመሰግነው። አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ። ጊዜ ርስትልኝ። ሄኖክ ባህልና ማህበር ስለ ቀለማት ይልቁንም ስለ ሰው ልጆች የቆዳ ቀለም ተጻፈ። በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ የበቃ መጽሐፍ ነው። ከለር ኦፍ ዘ ስኪን ነው የመጽሐፉ ርዕስ። ደራሲው አቶ ምትኩ አሸብር ናቸው። አሉላ ከበደ ባለፈው ሳምንት በመጀመሪያው ክፍል ውይይታቸው እልባት ካደረገበት ጥያቄ ይነሳል። የነጻነት ትግሉን የዚህን አገር ለነጻነት የተደረገ ለሲቪል መብት የተደረገ ትግልም በመጽሐፎ የሚያጣቅሱበትን ሁኔታ መለስ ብለን እንቃኛለን። ወደ ዋናው ጉዳይ እንሂድ። አቶ ምትኩ የሰው ልጅ ቆዳ ቀለምና ውህደት የሚለው መጽሐፎ ከቆዳ ቀለምም የጠለቀና ሰፊ ትኩረት ያለው መሆኑን የቀለማት ጉዳይ በማስረዳት ነው የሚንደረደሩት። የቆዳ ቀለም በልዩነት ለማሸነፍ ከሚሞከረው በላይ ለውደት በሚደረግ ጥረት የተሳካ ማድረግ ይቻላል፣ የሚል ተስፋንም እንደያዙ በመጻፎ ይፈነጥቃሉ። እስኪ ስለ መጻፎ አላማ ገፋ አድርገን እንመልከት። የታዘቧቸውን ነገሮች ክፍተት አሉባቸው ያሏቸውን ነግረውናል። ለምን ጻፉ ይህን መጽሐፍ? እኔ ይህን መጽሐፍ የጻፍኩት አንዱ በዚህ በህብረተሰቡ ውህደት ሰፋ ያለ ተሞክሮ ኖሮኛል። በተለይ ስልሳ ያህል በላይ አገሮች የሚመጡ ስደተኞች ስራ በማስያዝም በማስፈርም በመሳሰለው ላይ የሚገጥማቸው ችግር እነዛ ችግሮች ደግሞ እንዴት እንደሚፈቱ መፍትሄዎች በማንሳት በመሰንዘር የተጠቀምንባቸው ዘዴዎች አሉ አሁን ይሄ እንዲህ እንዳለ ለምንድን ነው እዚህ ሀገር ሶስት መቶ አመት ቆይተው ግን ከፖሊስ ጋር በቀላሉ እንደዚህ እስከ ሞት በሚያደርስ መልኩ ግጭት ማለት ነው ወይም ደግሞ የሰው መብት በሚነካ መልኩ ለምንድን ነው እንደዚህ የከረረ ቅራኔ የሚኖረው እና ይሄ ስደተኞች በማቋቋም ላይ ያበለጸግ ነው ተሞክሮ እዚህ አገር ባለው በቀለም ልዩነት ያተኮረ ችግር ያንንም ሊፈታ የሚችልበት ሁኔታ አለ በሚል ተስፋና፣ በተለይ እዚህ ሀገር የሚኖሩ ጥቁሮችም ነጮችም አይነሳም። ብዙ ጊዜ ለምሳሌ አንድ ቦታ እንደምን አደር እንደምን ወርስ ስለ ስለ ያየሩ ጠባይ ታወራለህ። ተኝታ አድረህ እንደሆነ በሰላም አድረህ እንደሆነ ታወራለህ። ጥቁርና ነጭ በሚል ላይ ግን ይሸሻል ይሸሻል። እና ያ እንዳይሸሺ በቀላሉ እንዳየሩ ጠባይ እንኳን ባይሆን አትሊስት ከዛ ከፍ ባለ መልኩ ውይይት ማንሳትና መፍትሄ መሻት የሚቻልበት ሁኔታ በርካታ ነው በሚል ተስፋ ተነስቼ ነው። ብዙዎቻችን አስተያየት ጥያቄ ውስጥ የሚያስቀምጠው ይበልጡን የዘር ልዩነት የገለጿቸው ከተለያዩ አካባቢዎች ፈልሶ የመጡ ሰዎችና የአገሬውን ሕዝብ ልዩነቶች ስንመለከት የዘር ልዩነት አድርገን እናያለን። የጥቁርና ነጩንም የዘር እንላለን። እርሶ ግን ጥናቱ ራሱ ይበልጡን ቴክኒካዊ ነው ይሉናል። የመስክና የላብራቶር ጥናቶችን አያልፍም፣ ተፈትጎ ሊወጣ የሚችል ምናልባትም እነኚህን ለመፍትሄ የሚወስዱ መንገዶች ማሳየት አይችልም ይላሉ። የቀለም ጉዳይ ግን ከእለት ተእለት ህይወታችን ጋር የተሳሰረ ነው። እናም መጠናትም፣ በተጨባጭ መታወቅ የሚችላል መፍትሄም አለ ይላሉ። ለእኔ ብጤው ግን ከርቀት ለሚመለከተው ችግሩ ሁሉ ዘር ላይ ያለ ሊመስለን ይችላልና በዘር ልዩነት የዘር መድሎ እያለ ነው ብዙ ዘመናት የተጻፉ መጽሐፍት የሚተርኩትና። እስኪ ይህንን ለአድማጮች ፈታ ያድርጉልን። ለምን የዘር ልዩነት አስፈላጊው ጉዳይ አልሆነም? የዘር ልዩነት እንግዲህ ምናልባትም መቶ ዓመት በፊት ትኩረት አግኝቶ በጣም በሰፊው ታይቶ ነበረ። ሰዎች በተፈጥሯቸው ልዩ አንዱ ከሌላው በተሻለ በሚል ግን እያደረ ሲታይ መጀመሪያ፣ ወደ ኋላ በምንሄድበት ጊዜ ስልጣኔዎች በአፍሪካም ለምሳሌ በኢትዮጵያ፣ በግብፅ፣ ቲምባክቱ ማሊ ላቲን አሜሪካ፣ ኤዥያ፣ እንደ ቻይና ለምሳሌ ስልጣኔዎች ነበሩ። በኤውሮፓም በተለያዩ ሀገሮች ስልጣኔዎች ነበሩ። በፊት ከቅርብ ጊዜ ወደ አምስት መቶ ዓመት አካባቢ የኢንዱስትሪ መስፋፋት ኢንዱስትሪ አብዮት እየገፋ እየገፋ በሚመጣበት ጊዜ እንዲያውም ኤውሮፓውያን ምን ይላሉ? ይሄን የኢንዱስትሪያል ግፊት ምን ይመስላችኋል? ከግሪክና ከጣሊያን ስልጣኔ ጋር የተያያዘ በመሆኑ ነው። እኛ ቀጥለናል፣ መጀመሪያ ከነበረ ስልጣኔ ቀጥለናል፣ ሌሎቹ ግን ነበርበት ቀርተዋል ወደሚል ሙግቱ ያመላክታሉ። ግን በእውነቱ ምንድነው የሆነው ይሄ የዘር ልዩነት እንደ ቋንቋ ልዩነት ሆኖ ሲመረመር ውስጡ ሲታይ በተለይ ዲኤንኤ ባልኩን ሲታይ በአፍሪካና በአውሮፓ ያሉ ሕዝቦች፣ በአሜሪካ ያሉ ሕዝቦች፣ በኤዥያ ያሉ ሕዝቦች ዲኤንኤያቸው ሲጠና ልዩነት ካለም በጣም በጣም በጣም ትንሽ ስለሆነ ለሚነሳው ልዩነት እና ለሚደረገው ልዩ አያያዝና ልዩ አቀባበል የሚደርስ መጠን እንደሌለው ነው የተረጋገጠው። ያ ሆኖ ሳለ ግን የጥቁርና የነጭ ሁኔታ ግን ይከተለናል። እኔ ጠይም ነኝ፣ አንተ ቀላት አለ ለምሳሌ እና ይሄ በዓለም ላይ ያለ እነዛ ሰባት ነጥብ ሁለት ቢሊዮን ያልኳቸው ሰዎች እያንዳንዱ የራሱ ቀለም አለ። ስለዚህ በዓለም ላይ የተዘረጋ ያለ ነገር ነው። በተለይ ደግሞ ዋጋ ሰጥተኸው በዛ መልክ ፖለቲካህን፣ በዛ መልክ ኢኮኖሚህን፣ በዛ መልክ ህብረተሰባዊ ግንኙነትህን የምታደራጅ ከሆነ ልባታ ቦታ ይኖረዋል። ስለሆነም ነው ይሄ ግን በእውነቱ ሁሉም ስለሆነ እንዳልኩትም እያንዳንዱ የራሱ ቀለም ስላለው ኢቨን ትዩ መንታዎች እንኳን እነዚህ ምንድ ነው አይደንቲካል የሚባሉት እንኳን ሁለቱ አንድ ሊመስሉ ይችላሉ፣ ግን በጣም አጥብቆ በሚመለከት ሚዛን ቢታዩ ሁለቱም ልዩነት አላቸው። ስለዚህ አንዱ ይሄ ሀሳብ አፍራሽ ነው። የሚቀረው ምንድን ነው ምንድን ነው የምትለው አንተ፣ ጥቁርና ነጭ ለይተ ሁለት ጎራ የምታደርገው? እያንዳንዱ ሰው ቀለም አለው እንጂ እንዲህ አይነት ወገን ነጭ ነው፣ እንዲህ አይነት ወገን ጥቁር ነው ማለት የማይቻልበት ሁኔታ እያለ እንዴት ተደርጎ ይጀመራል የሚል ምንቱ ራሱ የቻለ ሙጉት ያነሳል፣ መከራከያ ያነሳል። እና በዛም መልኩ ወድጀዋል ለምክንያቱም ምንድን ነው የሚያደርገው አንድም ቀለም ጥቁርና ነጭ ቀለም አይደለም የሚለውም ነገር የአስተማሪ አንስቼ መጽሐፍ ውስጥ ያነሳሁት ነገር የፀሐዩ ነጸብራቅ ሲጎብጥ፣ ሲሰባበር እነዚህ ቀስተ ደመና የሚያመልክታቸው ሰባቱ ቀለማት ብቻ ማሳየታቸው ጥቁርና ነጩ የታለ ብሎ ሲጠይቀን ማንኛችንም ልናሳየው አልቻለም። የሉም። እና ያም ማለት ነው። እስከዚህም ድረስ ነው ማለት ከፈለገ ሰው አእምሮ ከፍቶ መወያየትና መረዳዳት ዝግጁ ከሆነ አለመኖራቸውም ጭምር ተምሮ ያልፋል። ንጉሱ ሙዚቃ ብሎ ነበር፣ ሀሳቡን ቀይሯል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ከትላንት በስቲያ ሰኞ ግንቦት ስድስት ቀን ዩናይትድ ስቴትስ ቴልአቪቭ የሚገኘው ኤምባሲዋን በይፋ ወደ እስራኤል ዋና ከተማ ኢየሩሳሌም ማዛወሯን ያስታወሰው የዕለቱ ርዕሰ አንቀጽ ኤምባሲያችንን ወደ ኢየሩሳሌም በማዛወራችን ዩናይትድ ስቴትስ እምነት የሚጣልባትና ከወዳጅ ከሀጋሮቿ ጋም አብራ መቆሟን የምትቀጥል መሆኗን በድጋሚ አሳይተናል። ከሁሉም በላይ ግን ዩናይትድ ስቴትስ ኦፍ አሜሪካ ትክክለኛውን ድርጊት ፈጽማ ትገኛለች። እናም ይህንኑ እውን አደረግን ሲሉ የፕሬዝዳንት ትራምፕ ልዩ አማካሪ ጃሬድ ኩሽነር የተናገሩትን ይጠቅሳል። ይህንን እርምጃ በመውሰድ አሉ ኩሽነር፣ ይህንን እርምጃ በመውሰድ ዩናይትድ ስቴትስ በእስራኤልና በአገራቸው መካከል ያለውን ቁርኝት ማጠናከር መርጣለች። ይህም ቁርኝት በጋራ ታሪካችን ላይ የተመሠረተና በጋራ ጥቅምና ፈቃዶቻችን ዘለቄታን የተጎናጸፈ እንዲሁም በጋራ መርሆቻችን አማካኝነት ሕያው መሆን የቻለ ነው ብለዋል። ርዕሰ አንቀጹ አያይዞም ዩናይትድ ስቴትስ ከእስራኤል ጋር በአንድነት ትቆማለች፣ ምክንያቱም ሁለታችንም በነጻነት የምናምን በመሆናችን፣ ሁለታችንም በሰብአዊ መብት ጥበቃ ስለምናምን፣ ሁለታችንም ዲሞክራሲ ከማናቸውም ጥቃት ሊከላከሉት የሚገባ መሆኑን ስለምናምን በአንድነት እንቆማለን። ይህን ማድረግ ትክክለኛ መሆኑን ስለምናውቅና ስለምናምንም ዩናይትድ ስቴትስ ከእስራኤል ጋር በአንድነት ትቆማለች ሲሉ ኩሽነር አስረግጠው የተናገሩትን ያትታል። እርሳ አንቀጹ እስራኤል የነጻነትን ገደብ የለሽ እምቃቅም በእያንዳንዷ ቀን ታረጋግጣለች ያሉት የፕሬዚዳንቱ ልዩ አማካሪ አይሁዳውያን፣ የእስልምና አማንያን፣ ክርስቲያኖች እናም የሁሉም ዓይነት እምነት ተከታዮች እንደየእምነታቸው አምላካቸውን በነጻነት የሚያመልኩበት ብቸኛው ምድር ነው ማለታቸውንም ርዕሰ አንቀጹ አስታውሷል። ዩናይትድ ስቴትስ ዘላቂ ሰላም ይሰፍን ዘንድም በማናቸውም መንገድ የሰላም ስምምነቶችን በቁርጠኝነት መደግፏን ትቀጥላለች። ሁሉም ሕዝብ በሰላም ከአደጋና ከስጋት የነጻ እንዲሁም ሕልሙን እውን ማድረግ የሚያስችል ሕይወት መኖር ይችል ዘንድ ሁለቱም ወገኖች በየፊናቸው ከሚሰጡት ወይም ከሚያዋጡት ይልቅ የሚያተርፉበት ሁኔታ እውን ሊሆን ይችላል ብለን እናምናለን ያሉትንም ጠቅሷል። ኢየሩሳሌምን አስመልክቶ ያለውን ጥንቃቄ የሚሻ ሁኔታም ዩናይትድ ስቴትስ ትገነዘባለችና ሁሉም ወገኖች የከተማይቱን ቅዱስ ስፍራዎች እንደ ቀድሞ ሁሉ ማስጠበቃቸውን እንዲቀጥሉም ታሳስባለች ብለዋል። ርዕሰ አንቀጹ ጨምሮ እንዳመለከተውም እስራኤል ሰባኛ ዓመቷን ስታስቆጥር ዘላቂ ሰላም ፍለጋ የተያዘው ጥረት አዲስ ምዕራፍ ይገለጣል ብለዋል አማካሪው። መጪው ጊዜ ካለፈው የተለየ እንደሚሆን የምናምን ከሆነ አሉ ኩሽነር። ሰላም ሊያዝ ሊጨበጥ ከሚችልበት ርቀት ላይ ነው ያለው ብዬ አምናለሁ የሚሉት ሚስተር ኩሽነር ጉዞው ቀላል እንዳልሆነ፣ በፈተናዎችና በከባድ ውሳኔዎችም የተሞላ መሆኑ አይቀሬ ነው። ይሁንና ታላቅ ህልም በልባችን ካሳደርን በቆራጥነት የምንመራም ከሆነ ለሚሊዮኖች ተስፋ አስቆራጭ ነው የሚታየውን ሁኔታ በገደብ ወዳ አልታጠረ ነጻነት የመቀየር ዕድል እንጎናጸፋለን፣ ሲሉ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ገና ገና ገና ብዙ ጊዜ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። እንደሰማችሁት በዚህ ፕሮግራም ነው የምንሰናበተው። ቀጥል ሰው ለሙ ቀጥለ በዚህ ሙዚቃ እንሰናበታለን። እኔ አዲሱ አበበና ሰለሞን ክፍል የሚያስተናገድ ናቸው። የትግርኛ ፕሮግራም ይቀጥላል። ኛ በኋላይሻለ ደሞ ስትመለሽ ይቅርልሻለ

ና ገና ገና ገና ብዙ ጊዜ ይቅርልሻለው ገና ገና ገና ገና ብዙ ጊዜ ልታገስሻ ብዬ መቼ አኮርፋለው በዛው ብቅሪ ምን ተርፋለው? ቄምዤ ባንቺ ቀርተሽ ከሚያመኝ ይቅር ለማለት መቼም አይደክመኝ። መቼም